ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። በደቡብ ኦሞ አለ ስለተባለው የልማት የመብትና የእገዳ ጉዳይ፣ በአፋር ሰምጥ መሬት ስር ያለው የቀለጠ አለት የሳይንስ ጠቢባንን ማስገረሙ ተገለጸ የሚሉት ርዕሶች ነው ዛሬ የምንመለከተው። የክርስቲያን ሳይንስ ሞኒተር ጋዜጣ ዊሊያም ዴቪድሰን በደቡብ ኦሞ ተዘዋውሮ ያቀረቡን ዘገባ አስፍረዋል። መንግሥት በአካባቢው ትልቅ የስኳር አገዳ ተክል ለማልማት ያለውን እቅድ በሚመለከት አንድ ሙርሲ፣ የአካባቢው ተወላጅ እንደሚቃወሙ ሲገልጹ እኛ ሙርሲዎች የመንግሥትን እምነት አንቀበልም ብለዋል ይላል። ሰውየው ይህን ያሉት በፍላጎታቸው ከአካባቢው ለመውጣት ለሚስማሙት ሰዎች አዲስ መንደር እንደሚገነባላቸው መንግስት የተናገረውን በሚመለከት ነው። እኛ የምንፈልገው በለመድነው ነው ባህላዊ ዘዴ ማምረትን ነው ሲሉም እንዳከሉበት ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ያወሳል። የኢትዮጵያ ባለስልጣኖች ሙርሲዎችና ሌሎች በሀገሪቱ ያሉ ጎሳዎች ከጥንታዊው መሬታቸው በሌሎች መንደሮች ለመስፈር የሚሄዱት በፍላጎታቸው ነው ይላሉ። የሰብአዊ መብት ቡድኖች ግን ልክ አይደለም ሲሉ ይነቅፋሉ። ለምሳሌ በጋምቤላ ክልል ከሱዳን ጋር በሚዋሰነው አካባቢ የእርሻ መሬቶችን ለውጭ ኩባንያዎች ለማከራየት ሲባል በአካባቢው የሚኖሩት ሰዎች በግዴታ በሌሎች ሰፈሮች እንዲኖሩ ተደርጓል። የዓለም ባንክና የብሪታንያ የእርዳታ አገልግሎቶች መሬቱን ለመዋለ ንዋይ በማጽዳት ተግባር ለተሰማሩ ባለሥልጣኖች ደመወዝ መክፈልን ያካተተ ሰዎችን ወደ ሌላ ቦታ የማስፈሩን ተግባር አግዘዋል በሚል ከጉዳዩ ጋር የሚያያዙበት ሁኔታ ተፈጥሯል። የኢትዮጵያ መንግስት በደቡብ ኦሞ ሰባት መቶ አጸፋ ማይል የሚሆነውን መሬት በስኳር አገዳ ተክል ለማልማት ባለው እቅድ መሠረት በአካባቢው ከሀገሪቱ ትልቁ የሆነ የመስኖ ዝርጋታ ያስፈልጋል። የስኳር አገዳ ተክሉን የሚመግብ የመስኖ ውሃ የሚመጣውም ከኦሞ ወንዝ ነው። ስኳር አገዳውን ወደ ስኳር የሚለውጡ አምስት የሚሆኑ ፋብሪካዎች በአካባቢው ይሰራሉ ይላል ዊሊያም ዴቪድሰን ያቀረበው ዘገባ የኢትዮጵያ ባለሥልጣኖች ኦሞ ከሚገኙ መኖሪያቸው በፈቃደኝነት በሌላ መንደር ለመስፈር ለሚስማሙት ሰዎች የሥራ ዕድል እንደሚፈጠር፣ ሕዝባዊ አገልግሎቶች እንደሚቀርቡ፣ ብዙ የመስኖ ዝርጋታ እንደሚሠራ ቃል ገብተዋል። ዋናው መሠረቱ ካሊፎርኒያ የሆነው ኦክላንድ ኢንስቲትዩት የተባለው ተቋም ግን ነዋሪዎቹ የስኳር አገዳውን ውጥን እንዲቀበሉ ለማስገደድ ግድያ፣ ድብደባና አስገድዶ መድፈር ይፈጸምባቸዋል እንደሚል ዘገባው ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ አቶ ጌታቸው ረዳ ለተቋሙ ክስ ምላሽ ሲሰጡ ወደ ድንጋይ ዘመን ሊመልሰን ነው የሚፈልገው ማለታቸውን፣ የደቡብ ኦሞ አስተዳዳሪ ሞሎኮ ውብነህ ቶሪቻ ደግሞ ስማችንን ያጠፋሉ ሲሉ ስለ ሁኔታው ለመከታተል ወደ አካባቢው የሚሄዱትን ጋዜጠኞችና የመንግስትን እቅድ የሚቃወሙ ሰዎችን እንደነቀፉ ክሪስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ያወሳል። ኢትዮጵያ ውስጥ ያለው የአፋር ሰምጥ መሬት አፍሪቃን የሚከፋፍል አዲስ ውቅያኖስ የመፍጠር ምልክት የሚያሳዩ ትልልቅ ጥልቅ የውሃ ስንጥቆች እንደሚገኙበት የሳይንስ ጠይባን ይናገራሉ ሲል የሃፊንግተን ፖስት ጋዜጣ ድረ ገጽ ዘግቧል። በአካባቢው ያሉት ስንጥቆች በሁለት የውቅያኖስ ድንበሮች አካባቢ የሚገኙት የዓለቶች ቅሪት ጋር ይመሳሰላሉ። በጠርዞቹ ላይ እሳተ ገሞራው ተንተክትኮ ሲገነፍል አዲስ ስብርባሪዎች ይፈጠሩና ውቅያኖሱ ቀስ በቀስ እየሰፋ ይሄዳል። ይሁንና ከአፋር ሰምጥ መሬት ዝቅ ብሎ በሚገኘው ቦታ ላይ በጥልቀት ሲመለከቱ የውቅያኖስ ውልደትን ያመለክታል ብሎ መናገሩ መቸኮል ሊሆን እንደሚችል ኬቲ ዌለር ሲናገሩ መጀመሪያ ላይ መስሎን የነበረውን ያህል በመስፋፋት ላይ ወደሚገኝ ሙሉ በሙሉ የተመሠረተ የባህር ወለል አልተቃረበም ይላሉ። ኬቲ ዌለር ስኮትላንድ በሚገኘው ኤድንብራ ዩኒቨርስቲ ጂኦፊዚስት ማለት የመሬት ጥናት ምርምር ጠቢብ ናቸው። እንደ አውሮፓ አቆጣጠር በ2005 ዓ ም በአፋር ሰምጥ መሬት የመሬት መሰንጠቅ ከታየና የተሰነጠቀው መሬት በፍጥነት እየሰፋ መሄድ ከጀመረ ወዲህ በሁኔታው የተገረሙ ዓለም አቀፍ የሳይንስ ጠቢባን ትኩረት ስቧል። አካባቢው በዓለም ደረጃ ከፍተኛ ጥናት ከሚካሄድባቸው ቦታዎች አንዱ ነው። በአፋር ሰምጥ መሬት የተከሰተው ነገር የምትሰነጣጠቅ አህጉርን የሚያሳይ ፍቱን ምልክት ነው ወይስ አይደለም? የሚለው ጥያቄ ክርክር ማስነሳቱ ቀጥሏል። የአፋር ክልል ሦስት የመሬት ወለል የሆኑ አለቶች በሚገጣጠሙባቸው አካባቢ ይገኛል። እነዛ ሦስት የመሬት ወለሎች ታዲያ እየተለያዩ ነው። የመሬቱ ወለል እየተሰነጠቀ ተከፍቶ ሲለያይ ከስር ያሉት ስንጥቆች እንደ ሞቀ ፕላስቲክ እየተለጠጡ ቦታውን ይሸፍናሉ። እየሳሳ በመሄድ ላይ ካለው የመሬት ሽፋን ስር ያሉት ስንጥቆች ከስር ከሚመጣው የሙቀት ጫና ይቀልጡና ከውጭ አየር ጋር ሲገናኙ የመሬት ወለል የሆኑ አለቶችን ይፈጥራሉ ሲል ሃፊንግተን ፖስት ድረገጽ ላይ የወጣው ጽሑፍ አብራርቷል። እንደ አውሮፓ አቆጣጠር በ2005 ዓ ም ከ8 ዓመታት ገደማ በፊት ማለት ነው። ደባሆ በተባለው የአፋር ክልል ተከታታይ ርዕደ መሬት በተከሰተበት ወቅት አዲስ አለቶች በመሬት ወለል ላይ እየተጣበቡና እየተገፈታተሩ ሲወጡ ታዩ። ያኔ የተከፈተው መሬት ስምንት ሜትር የነበረ ቢሆንም በአስር ቀናት ውስጥ በ60 ኪሎ ሜትር ስፋት ተስፋፋ ሲል ሃፊንግተን ፖስት ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።